የቡሩንዲ መንግስት በሀገር ውስጥም ሆነ በውጭ ሀገር ከመላ የሀገሪቱ ህዝብ ጋር ለመነጋገር ዝግጁ እንደሆነ አስታውቋል። መንግስት ይህንን ያለው በምስራቅ አፍሪቃ ማህበረሰብ አስተባባሪነትና በዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ ሸምጋይነት ከሚመለከተው የሀገሪቱ ህዝብ ጋር አካታች የሆነ ውይይት እንዲካሄድ የተባበሩት መንግስታት ድርጅትና የአፍሪቃ ህብረት ባለፈው ሳምንት ጥሪ ካቀረቡ በኋላ ነው። ባልደረባችን ጄምስ በቲ ያጠናቀረውን ዘገባ አዳነች ፍሳሐይ ታቀርባለች። የቡሩንዲ የውጭ ጉዳይ ሚኒስትር አላይኒያ ምትዌ ንግግሩ የሚካሄደው በአሩሻው ስምምነት መንፈስ ብቻ ሳይሆን በቡሩንዲ ሪፑብሊክ ህገ መንግስት መሰረትም ነው ብለዋል። በህገ መንግስቱ መሰረት ህዝባዊ ውይይቱን በኃላፊነት የሚያቀናጁ ተቋማት እንደተመሰረቱም አክለው ገልጸዋል። ካለፈው አርብ አንስቶ በመዲናይቱ ቡጅምብራ ፓርቲዎች መካከል ንግግር እንደተጀመረም የውጭ ጉዳይ ሚኒስትሩ ጠቁመዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለብሩንዲ ወታደራዊ ኃይልና ህዝብ መልእክት አስተላልፈዋል። የቡሩንዲ ወታደራዊ ኃይል ሀገሪቱ ከመከፋፈል ወጥታ ለመተባበር ያላትን ብቃት ትወክላላችሁ። ከቡሩንዲ አብራክ የወጣችሁ ልጆቿ ናችሁ በአፍሪካ ዙሪያ ሰላም እንዲኖር ለማድረግ በሚደረገው ጥረት ረድታቸዋል። አሁን ደግሞ ከፖለቲካዊ ግጭቶች ርቃችሁ የሀገሪቱን ህዝብ በመጠበቅ የሀገርን ሰላም በማስከበር ተግባር ጥረት ልትረዱ ትችላላችሁ። ፕሬዚደንት ኦባማ ለሀገሪቱ ህዝብም ንግግር አድርገዋል። የብሩንዲ ህዝብ ሆይ ዛሬ በቀጥታ ከእናንተ ጋር ለመነጋገር የምፈልገው ነገር አለ። ብሩንዲ ኩሩና ውብ ሀገር ናት። ይሁንና ከቅርብ ወራት ወዲህ የምትወዷት ሀገራችሁ መጻኢ ዕድል አደጋ ላይ ወድቋል። መሪዎች የጥላቻ ልፈፋ እያሰሙ ናቸው። ዘግናኝ የሆነ የኃይል ተጠቃሚነት ተግባር የንጹሐን ወንዶች ሴቶችና ልጆችን ሕይወት አጥፍቷል። ካለፈው የብሩንዲ አሳዛኝ ታሪክ በመነሳት እንዲህ ዐይነቱ ግጭት ወዴት ሊያመራ እንደሚችል እንገነዘባለን። መላ የብሩንዲ ሕዝብ ሆይ በሕብረት ስትቆሙ የት ልትደርሱ እንደምትችሉ አትዘንጉ። ከቅኝ ተገዥነት ወጥታችሁ እንዴት ሀገርን እንደምትገነቡ ከእርስ በርስ ጦርነት ወጥታችሁም ሀገርን መልሳችሁ ገንብታችሁ በሰላም መኖር የተሻለ መሆኑን አሳይታችኋል። የፖለቲካ ተቀናቃኝነትና የጥላቻ ልፈፋ ይህንን እድላችሁን እንዲነጥቁ መፍቀድ የለባችሁም። ቡሩንዲ ውስጥ ቀውስ የተከሰተው የሀገሪቱ ፕሬዚዳንት ፔየር እንኩርንዚዛ ለሶስተኛ ጊዜ ለመወዳደር በወሰኑበት ወቅት ነው። ቢያንስ 240 የሚሆኑ ሰዎች ተገድለዋል። በሀገሪቱ ያሉት ተቃዋሚዎች የፕሬዚዳንቱ ለሶስተኛ ጊዜ ስልጣን ላይ ለመቆየት መወዳደር የሀገሪቱን ህገ መንግስት ይጥሳል በሚል ተቃውሞ ማካሄድ ከጀመሩበት ጊዜ አንስቶ ከ200 ሺህ በላይ የሚሆኑ ሰዎች ከሀገሪቱ ለመሰደድ ተገደዋል። የቡሩንዲን በዘር ላይ የተመሰረተ ግጭትን ለማቆም የተደረገው የአሩሻ ውል በሀገሪቱ ምክር ቤት 60 ከመቶ መቀመጫ የሚይዙት ብዙሃኑ ሁቶዎች 40 ከመቶውን መቀመጫ ደግሞ ውህዳኑ ቱትሲዎች እንዲይዙት ይደነግጋል። የሀገሪቱ የውጭ ጉዳይ ሚኒስትር ስለሚካሄዱት ውይይቶች ሲናገሩ፣ ውይይቱ በምን ላይ እንደሚያተኩር አልገለጹም እሱን የሚወስነው የብሩንዲ ህዝብ ነው ብለዋል። የአፍሪካ ህብረት የሰላምና የጸጥታ መማክርት ብሩንዲ ውስጥ ያለው የፖለቲካ ሁኔታ አጣብቅኝ ውስጥ መግባት፣ የጸጥታ ጉድለትና ግጭት በጥብቅ እንዳሳስበው የሚገልጽ መግለጫ ባለፈው አርብ አውጥቷል።